አሁን ያለበት ሁኔታ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ያስረዳሉ። እኛ አሁን በሆሳና ከተማ ሀዲያ ዞን ዋና ከተማ በሆነው ላይ ሁለት ጊዜ ስብሰባዎች አድርገናል። አሁን የነበረው ይሄ የዲሞክራሲ ሰማዕታት ዝክር ብለን ያዘጋጀ ነው። ከዚያ በፊትም በመድረክ ስም ሰፊ ሕዝባዊ ስብሰባ በስታዲየምና በዚህ በሁለገብ አዳራሽ ያደረግነውን ስናዘጋጅ የነበረው የአስተዳደሩ ተጽዕኖ ቀድሞ ከነበረው በምንም አይለይም። አዳራሽ አንሰጥም፣ ሜዳው ሌላ ነገር ታይቷል፣ ደህንነታቸው ማረጋገጥ አንችልም፣ እኛ የሌላ ድርጅታዊ ስብሰባ ልናካሄድ ነው እያሉ የሌለውን እየፈጠሩ ከአንድ ወር በፊት ቀደም ብለን የነገር ነውን ደብዳቤ ጽፈን፣ በዚህ በዚህን ቀን እንዲህ እንዲህ ልናደርግ ነው ያልነውን እንዳይሳካ ለማድረግ የተንቀሳቀሱት ሂደት ይሄ አሁን ለውጥ የምንለው ከመምጣቱ በፊት የነበረው ነው። አንድ ነው። ለበርካታ ዓመታት ጉዳት ለደረሰባቸውና ህይወታቸው ለተቀጠፉ የስማዕታት ሐውልት በስፍራው ሊቆምላቸው ይገባል በማለት አያይዘው ያሰሙት ለመጀመሪያ በኢትዮጵያ ታሪክ ደፍረው ዲሞክራሲያዊ መታችን ይከበር ብለው ህይወታቸውን ለሰጡ ወገኖቻችን ሐውልትም ሊቆምላቸው ይገባል። ይሄ እንዲ በዋዛ ምተው አይደለም እና ይሄ በዚህም አስቡበት ተብለን ይሄንን አደራ ህዝቡ ሰጥቶን ነው። የተለያየ ነው። እንግዲህ ይሄንን ለማስተባበር ካለው ከገዥው ፓርቲም ሆነ ከመንግስትም ጋር የዚህ አይነቱ ነገር ማስተባበር ግድ ይሆናል። በዛች ጠባብ ቦታ በተደረገው እንቅስቃሴ አርባ ስድስት ሰው ህይወቱን ሰጠ ማለት ምን ማለት ነው? ሁለት ምርጫዎች መካከል በሆነ ሁኔታ፣ ስለዚህ ይሄ ሁኔቱ በይፋ ሊነገር ራያነት ያለው መሆኑ ሊዘነጋ አይገባም እና እኛ ዜጎቻችንን ለትግል አንቀሳቅሰን እኛን አምነውን ተከትለው እንዲህ ሲሰው መስዋዕት ሲሆኑ ሳስታውሱ ሳይዘክሩ መቆየት ትልቅ ሽንፈት እንደሆነ አድርገን በበኩላችን ስለወሰን እችኑ ዝግጅት ለማሳካት ድጋፍ ለማግኘት ዓለም አቀፍ እንቅስቃሴ አድርገን እነዚህ ሸሽተው የወጡትም ልጆች ጓደኞቻቸው ተሰውተው የወጡት እነሱ ሁሉ ሳይቀር እርዳታ እንዲያደርጉ ስሜት አለ፣ ህዝብ ውስጥ መነሳሳት አለ። ይህንን እንግዲህ እያስታወስን እየዘከርን መሄድ ለቀጣዩም ትግል አስፈላጊ ነው። የተፈናቀሉ እና ከሀገር የተሰደዱ በርካታ መሆናቸውን የተሰራጨው ጽሁፉ ያተተ ሲሆን አዲስ እየተዘረጋ ባለው የፖለቲካ ሂደት ውስጥ ተጠቃሚ መሆን እንዳልተቻለ ምክንያታቸውን ፕሮፌሰሩ ያስረዳሉ። ደቡብ አፍሪካ ሄደው ያን ሁሉ ፈተና አሳልፈው እንግዲህ እዚ ሀገር ገንዘብ መያዝ ትልቅ ትኩረት የሚያሰጥ ነው። ለዚህ በዛ ውስጥ ሁሉ ታግለው ሀብት ትንሽ ያፈሩቱ በጣም የሚያስደስተው ምንድን ነው? መጥተው ዚ ኢትዮጵያ ውስጥ ኢንቨስት ማድረግ ጀምረዋል። በፖለቲካው ችግር ብቻ ሳይሆን የኢኮኖሚም ስደተኞች በርካቶች ይገኙበታል ለሚለው ፕሮፌሰር በየነ ጴጥሮስ በአጭሩ አስረድተዋል። ቁጥሩን እንግዲህ ስታስክስ ማን ይይዛል ብሎ ነው ቅድም ግምቴን ከ50 ሺህ ወደ 100 ሺህ የሚሆነ ዜጋ ደቡብ አፍሪካ ውስጥ ተሰደው እንዳለ ነው። ተፈናቅሎ እዚያ ያለው ኢትዮጵያ ውስጥ ተፈናቅለ የት ሄዳለ ምልህ አዲስ አበባ ገብተዋል። ብዙ ብዙ ገብተዋል። አዲስ አበባ መንገድ ብታይ በአብዛኛው ልስትሮው እንግዲህ ከአምስት ሶስቱ ያድያ ልጅ ነው። ኢኮኖሚው ረገድ ተጽዕኖ የማድረግ እድል እንግዲህ የለንም። ኦኬ መቼም ስልጣን ካልተያዘ በሙሉም ሆነ በተጋርቶም እስካልሆነ ምን አድርገ ኢኮኖሚው ላይ ተጽዕኖ ታሳድራለ። ያለው ስርዓት ያው እስካሁን ድረስ ሙሰኛ ነው፣ ዘራፊ ነው። በራሳቸው ከዛ ዘርፈው አምጥተው ቪላ የሚሰሩት አዲስ አበባ ነው ወይም አዋሳ ነው። የመንግስት ሹመኞች እዚያ አካባቢ እኮ የዘረፉትን መልሰው ኢንቨስት አያደርጉም። እና ስለዚህ ያ እንግዲህ ጊዜ የሚጠብቅ ነገር ነው። በኢኮኖሚ የወጡት የእኛ ተጽዕኖ ማሳረፍ በአሁኑ ጊዜ ሁኔታው የሚፈቅድ አይደለም። ጌታቸው ተድላ ይለጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ።